ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዘር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት በጋምቤላ በደቡብ ሱዳን ታጣቂዎች በደረሰ ጥቃት በርካታዎች ሞተዋል፣ ሕጻናት ተጠልፈው ተወስደዋል፣ ንብረትና ከብት ተዘርፏል። መንግሥት የኅብረተሰቡን ጸጥታ ለማስጠበቅ ምን ጥረት ይዟል? በመጀመሪያ ላይ አስራ ዘጠኝ ገብተዋል ከዛ ከተለው አስራ አምስት ገብተዋል ከዛምም እንደ አስር ገብተዋል። ስለዚህ ቶታላ በቁጥራቸው በአሁኑ ሰዓት አርባ አራት ደረጃ ላይ ነው። አሁን የደረሱ ከነገ የጀምሮ ስለሚመጡ እኛ ጋር ኦፊሻል ለእናንተ መናገር እንችላለን። ግን ስራውን ቀጥለዋል። የተወሰ ነው ልጆች እንደሚያሰረከቡልን ነው አሁን ተስፋ ያለን ማለት ነው። የጋምቤላ ክልል ፕሬዚዳንት ጋት ሉዋክቱት ማብራሪያ ሰጥተውናል። ዝርዝሩን ይዘናል። በኢትዮጵያ የተከሰተው ድርቅና ባለፈው አንድ ወር ደግሞ በስድስት ክልሎች የደረሰ የጎርፍ ጉዳት ያስከተለው የአየር ጸባይ በሀገሪቱ ምጣኔ ሀብት ላይ ምን አይነት ተጽዕኖ እያሳደረ ነው? መቶ አንድ ሚሊዮን ሕዝብ በገጠር እርሻ ብቻ የስራ እድል መፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ዶክተር አክሎክ ቢራራ የምጣኔ ሀብት ባለሙያ ናቸው። ማብራሪያቸውን ይዘናል። በትናንትናው እለት የጀመርነው ዝግጅት ወደ ኦሮሚያ ይወስደናል። በኦሮሚያ ክልል በወጣቶች የተጀመረውና ለወራት በስፋት የቀጠለው ሰላማዊ ሰልፍ ያስከተለው የሰብዓዊና አስተዳደራዊ መዘዝ በትናንትናው ዝግጅት የቃኘነው ነው። በዛሬው ዝግጅት የማህበራዊ የመገናኛ ብዙሀን በኦሮሚያ ተዘግተዋል በሚል የቀረቡ አስተያየቶችን አስመልክቶ የክልሉ መንግስትን ምላሽ ይዘናል። ማህበራዊ ድረ ገልጾች ያው እኛ ምንጠቀማለን እኛ መጠቀም ከቻልን ለእኛ ብቻ አይሆንም፣ ለሁሉም ይሆናል የሚል ነገር ነው ያለኝ። የክልሉ መስተዳድር ቃል አቀባይና የካቢኔ አባል አቶ ፈቃዱ ተሰማ ናቸው። በቅርቡ በኢትዮጵያ መንግስት የመገናኛ ብዙሀን የተሰራጩ የተሳሳቱ ፎቶግራፎችን ተንተርሰን የመገናኛ ብዙሀን አሰራርና ኃላፊነትን አስመልክቶ የባለሙያ አስተያየቶችን ይዘናል። እንደዚህ አይነት የስሳቱ መረጃዎችን ሲያወጣ ሚዲያው ታማኒነት የሚጠፋል። እንደገና ደግሞ በደንብ አስቦበት ምንጮቹን አረጋግጦ ታማኒ በሆነ መንገድ ገለልተኛ ሆኖ የሚለውን ነገር በሙሉ ይንደዋል ማለት ነው። አቤል አዳሙ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር ነው። አብረውን ያመሻል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኢራቅ ዋና ከተማ ውስጥ ዛሬ ማክሰኞ በደረሰ ፍንዳታ ቢያንስ 28 ሰዎች ተገደሉ። ሌሎች 65 ሰዎች ደግሞ ቆስለዋል። ጥቃቱ የደረሰው ሰሜናዊ ባግዳድ አልሻባ በተባለ ስፍራ ሲሆን ባለስልጣናቱ እንደገለጹት አንዲት አጥፍቶ ጠፊ በአንድ የገበያ ቦታ ጥቃቱን እንዳደረሰችም ተነግረዋል። ደቡባዊ ባግዳድ የሚገኘው የራሺድ አካባቢም በሌላ ፍንዳታ መመታቱ ተሰምቷል። ለሁለቱም ጥቃቶች ኃላፊነት የወሰደ ወገን አልነበረም። ባለፈው ሳምንት ባግዳድ አካባቢ ለደረሰው ወደ አንድ መቶ ሰዎች ለሞቱበት ጥቃት ግን ራሱን እስላማዊ መንግስት ነኝ ብሎ የሚጠራው ነውጠኛ ቡድን ኃላፊነት Mosadu, I ለነገ ረቡ ያቀድነው የተቃውሞ ሰልፍ እንደተጠበቀ ነው ሲሉ የናይጄሪያ የሰራተኞችና የሲቪል ማህበራት ቡድኖች አስታወቁ። ሰልፉ የነዳጅ ዋጋ ጭማሪን በመቃወን የሚካሄድ እንደሆነም ታውቋል። የናይጄሪያ የሰራተኞች ኮንግረስና የእደ ጥበባት ኮንግረስ በጋራ በሰጡት ማስጠንቀቂያ የነዳጅ ዋጋው ከ145 ናይራ ወደ 75 ሳንቲም በጋሎን ከ86 ነጥብ 50 ናይራ ወደ 43 ሳንቲም ካልወረደ የተቃውሞ ሰልፉ ላልተወሰነ ጊዜ ጊዜ እንደሚቀጥልም አስታውቋል። መንግስት የዋጋ ጭማሪውን አስመልክቶ በሰጠው መግለጫ በውጭ ምንዛሪ ሳቢያ የተከሰተውን ቀውስ ለመቀነስ የተደረገ እንደሆነም አመልክቷል። መንግስት በተጨማሪም ከሰራተኞቹ ማህበራት ጋር ለመወያየት ቀጠሮ መያዙንም አስታውቋል። የናይጄሪያ ሰራተኞችና ሲቪል ማህበራት ጥምረት ዋና ጸሐፊ አቦዱኑ አርሙ እንደተናገሩት ግን ምንም አይነት ንግግር ከመጀመሩ አስቀድሞ መንግስት የነዳጁን ዋጋ ማስተካከል አለበት ብለዋል። የሊቢያው የአንድነት መንግስት ማስታጠቅ እና ሌላ ውዝግብ ግጭት ያስተከትላል ተባለ። የማስታጠቁ ዋና ትኩረት አላማ ግን እስላማዊ መንግስት ነኝ የሚለው ሽብርተኛ ቡድን ሊቢያ ውስጥ የሚያደርገውን እንቅስቃሴ ለመግታት ብሎም ባለበት ለመገደብ እንደነበር ታውቋል። ይህ ትናንት ሰኞ በምዕራባውያን ሀይሎች ይፋ የሆነው ና የተባበሩት መንግስታት የሸመገለውን የሊቢያ አንድነት መንግስት ለማስታጠቅ የተደረሰው ስምምነት ሌላ አደጋ መደቀኑ ነው የተገለጸው። አፍጋኒስታን ውስጥ የሚካሄደውን ግጭት በሰላማዊ ድርድር ለማብቃት ከልቤ እየጣርኩ ነኝ ትላለች ፓኪስታን። ፓኪስታን እንደምትለው ይህን በማድረግ አገሯ ውስጥ ያለውን የደህንነት ስጋት መቀነስና ከሀገራቸው ወጥተው ለብዙ አመታት የቆዩ የአፍጋኒስታን ስደተኞችንና ፍልሰተኞችን ለመለስ የሚጠቅም ይሆናል። ይህን ዛሬ ማክሰኞ የተናገሩት የብሔራዊ ደህንነት አማካሪው ናስር ጃኑራ ሲሆኑ ይህም በባቡል መንግስትና በታሊባን መካከል የሰላሙ ድርድር የሚጀምርበት ሁኔታ ለመመርመር ከፍተኛ የአፍጋኒስታን የፓኪስታን የቻይና እና የአሜሪካ ዲፕሎማቶች ኢስላማባድ ውስጥ ከመገናኘታቸው አንድ ቀን ቀደም ብሎ መሆኑ ነው። በመጨረሻም የኢራቅ የደህንነት ሀይሎች አልሩታብ ከተማን ለመቆጣጠር እየተቃረቡ መሆናቸውን አስታወቁ። አልሩታባ በእስላማዊ መንግስት ነኝ ባዩ ቡድን ቁጥጥር ስር ያሉ አካባቢዎችን ከዮርዳኖስና ከሶሪያ ድንበር ጋር የምታገናኝ የምዕራብ አንባር ክፍለ ሀገር ከተማ ነች። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ክሮስ ቦንደሪስ በጋምቤላ ክልል ከደቡብ ሱዳን ተሻግረው ጥቃት ባደረሱ ታጣቂዎች 208 ሰዎች ከሞቱና 108 ህጻናት ተይዘው ከተወሰዱ በኋላ መንግስት የማህበረሰቡን ደህንነት ለማስጠበቅ ምን አይነት እርምጃዎችን እየወሰደ ነው? በቅርቡ 29 ህጻናት ከአጋቾቹ መመለሳቸውን የኢትዮጵያ መንግስት አስቀድሞ አስታውቋል። የቀሩት 79 ህጻናትስ? ጥቃቱን ያደረሱ ታጣቂዎች ለፍርድ ይቀርባሉ? ባልደረባችን እስክንድር ፍሬው የጋምቤላ ክልል ፕሬዚዳንት ጋት ሉዋክቱትን አነጋግሯል። የክልሉ ሰላም ሁኔታ በተሰራ ስራዎች በጣም ጥሩ ደረጃ ላይ ነው ያለው። እኛ እንደ ክልል መንግስት ከፌዴራል አካል ጋር ብዙ ስራ የስራን ቆይተናል። ባለፈው ጊዜ በሚያዝያ ሰባት ሁለት ሺህ ስምንት ዓመተ ምህረት ተፈጥሮ የነበረው የሞሮሌ ደቡብ ሱዳን ብሔረሰብ ታጣቂዎች ጥቃት ብዙ ወስ ነው ያለፍበት። የሆነው ግን የህዝቡ ውይይቶች አድርገናል። ይህንን በመሰራታችን ህዝቡን አሁን በተረጋጋ ሁኔታ ላይ ነው ያለ። እና ከቤቶችም የተፈናቀሉ የእኛ ማህበረሰቦች እንደገና ወደ ቀያቸው ተመልሰዋል። በተደረገው የመረጋጋትና የማሳመን ስራዎች ትምህርት ያ ነው እንደ ወሳኝ ምዕራብ የወሰነው እንደ ክልል መንግስት ማለት ነው። እዚህ ላይ አቶ ጋትልዋክ በተረጋጋ ሁኔታ ላይ ነው ያለው። እንግዲህ በህዝቡ ውይይትም ተነስተው ሊሆን ይችላል። ግን ከነዛ ጥቃቶች በኋላ በተለያዩ ወገኖች ሲነሱ ከነበሩ ነጥቦች አንዱ የጸጥታ ክፍተት አለ ወይ በክልሉ ማለት ነው። በድንበር አካባቢም ሊሆን ይችላል። በከተሞችም በስደተኞች ካምፖች አካባቢም ሊሆን ይችላል። እነዚህ በህዝቡ ተነስተው ነበር። እነዚህ ነጥቦች ተነስተው ከሆነስ ምን አይነት ምላሽ ነው የተሰጠው? ከእናንተም ሊሆን ይችላል ከየሰጣ የሰጣ ክፍተት አልነበረም። ምክንያቱም ክልሉ በቅይ የመከላከያ ኃይል አለ፣ በቅይ የፌዴራል ፖሊስ አለ፣ በቅይ የክልላችን ልዩ ኃይል እና የአካባቢ መደበኛ ፖሊስ የአካባቢ ሚሊሺያዎች አሉ። ነገር ግን እነኚህም ሞርሌዎች የራሳቸው ጥናት በድንበራማ የሆነው ቦታዎች ጨልቆ ስለሚገቡ ነው ወረዳዎችና ቀበሌዎች ሀይላችን ያለበት ቦታ ስለ ማይ ገባ ና በየ ጫቃ በየ ወንዞቹ አካባቢ ስለሚዘዋወሩ ነው ወደ ክልላችን እንዲገቡ የቻለው። ስለዚህ ያህል ክፍተት አይደለም ጉዳዩ ማለት ነው። እዛ አካባቢ ሞርሌዎቹ በመንደር ሳይሆን ወዲያውኑ በቀጥታ የሚገቡ ጨልቆ ራሳቸው እንደ ዘራፊዎች ናቸው። በየ ጫቃ ና በየ ወንዞች አካባቢ የሚዘዋወሩ ማለት ነው። ነገር ግን አቶ ጋትለዋክ የክልሉ ሚሊሻ በክልሉ የነበሩ ኃይሎች ትጥቅ እንዲፈቱ መደረጋቸው በራሱ ክፍተት ፈጥሯል ሲሉ የሚያነሱ ወገኖች አሉ። ለምሳሌ በክልሉ በአኝዋክና በኑዌር ብሔረሰቦች መካከል አልፎ አልፎ የሚከሰተውን ግጭት ለመግታት ሲባል እንደዚህ አይነት እርምጃዎች ቀደም ሲል ተወስደው ነበር። እነዚህ በራሳቸው የፈጠሩት የጸጥታ ክፍተት አለ የሚሉ አሉ። ስለዚህ ይህንን እንዴት ያዩታል እርሶ? የአኝዋና የኑር ጥር አስራ ዘጠኝ ሁለት ሺ ስምንት አካባቢ ተከስቷል። ነገር ግን የነበረው የእኛ አካባቢ ሚሊሻ ፖሊስና ልዩ ኃይል ወደ አመለካከት ጋር ወደ አመለካከት ደረጃ ስለገቡ እያኔ የታድሶ ጊዜ ይኖራቸዋል ብለን ነው የወሰንነው። በተለይ ህዝቦች በአንድ አይን የማየት የሀገር አሳሰብ እንዲኖራቸውና የክልላዊ አሳሰብ እንዲኖራቸው ወደ ታድሶ እንዲገቡ ነው እየተደረገው። ስለዚህ ትስኮቹ የመፍታት ፕሮግራም አይደለም። በተለይ የሚሊሻ አልተፈታም የመደበኛ ፖሊስም አልተፈታም። ባለፉ ጊዜ ልዩ ሀይል ብቻ ነው ወደ ማሰልጠኛ እንዲገቡ ያደረግ ነው። ስለዚህ የራሳቸው መሳሪያ በራሳቸው ግምጃ ቤት ነው ይህ ነው። ስለዚህ ከማሰልጠኛ ከማሰልጠኛ ሲወጡ ግን መልሰው በነበሩበት ስራ ይቀጥላሉ ማለት ነው። በነበሩበት አሁን መረቃ ያደረገው ነነኛ ግንቦት አምስት ሁለት ሺ ስምንት ማሰልጠኛ ተቋም ነው እያስመረኳቸው። ስለዚህ አሁን በጣም አመለካከታቸው ተቀይሯል በጥሩ ሁኔታ። ኢቨን በጣም ትልቅ መዝጋና ነው ይሄኔ ያቀረብኩኝ ፌዴራል ፖሊስ ኮሚሽን እና ለሀገራችን መከላከያ በተለካል ካል ድጋፍ አልነበረም ወደ ማሰልጠኛ እንዲገቡና በቂ የሆነ ስልጠና እንዲወሰዱ በጋራ ማድረጋችን እንደ ትልቅ ምዕራፍ ነው። አሁን ኃይላችን ገብቷል፣ ልዩ ኃይል ገብቷል። አሁን ስለዚህ ከእኛ ጋር ነው ያለው አሁን የራሳቸው ቴስኮ የወሰዳቸው አካል የለውም። እኛ ጋር ነው ያለው መሳሪያዎቹ አጠቃላይ። አሁን ኦሮንቴሽን ላይ ናቸው። ዛሬ ነገ ወደ መደበኛ ቦታዎቻቸው ይገባሉ ማለት ነው። የህዝቡን ሰላም የመጠበቅ ስራ ይሰራሉ። በጃዊ የስደተኞች ካምፕ የደረሰውን ጥቃት ተከትሎ ወይም በሙርሌ ጎሳ ታጣቂዎች የደረሰውን ጥቃት ተከትሎ ተጠያቂ የሚሆኑ ግለሰቦችን ሰዎችን ለህግ ከማቅረብ አንጻር ተጠያቂ ከማድረግ አንጻር እየተሰሩ ያሉ ስራዎች አሉ። አቶ ጋር ወደ ህግ ቀርበዋል። በተለይ አሁን አንደኛ በክልሉ ሲፈጠር የነበረው የስደተኞቹ የጀዊ ስደተኞች ጉዳይ በደምብ ተጠር ምክንያቱም አራ ነው በዋናነት የሚመለከተው አራ የፌዴራል ተቋም ነው። እኛምም እንደ ክልል መንግስት ስደተኞች በእኛ አካባቢ ስለሚገኙ መጋራ ሰርተናል። ወደ አምሳ አራት አካባቢ ተጠርጣሪዎቹ ተይዘዋል። ለህግ አቅርበነዋል። ለፍርድ የቀረቡት ሰዎች በቀጥታ በጥቃቱ በግድያው የተሳተፉ ናቸው። በጠርጣሪነት የተና በተገኘው የአካባቢ መረጃ በተለይ ስደተኞች ራሳቸው ነው የታገሉ ራሳቸው ነው እነኚህ ተጠርጣሪዎች ለህግ እንዲቀረብ ራሳቸው ያደረጉ። ራሱ በጋምቤላ ከተማ ውስጥ ነው ለፍርድ የሚቀርቡት ወይስ እዚህ አዲስ አበባ ውስጥ ነው? የት ነው? ጋምቤላ ፍርድ ቤት ይቀርባሉ። አስቸጋሪ ሁኔታ ካለ እሱ ለወደፊቱ የሚታይ ጉዳይ ነው። ግን ሰዎቹ ማረሚያ ቤት ናቸው በአሁኑ ሰዓት። የመጨረሻ ጥያቄ አደርገዋለሁ። አቶ ጋትሏክ እንግዲህ ህጻናቱን የማስመለስ ጥረት በሙርሌ ጎሳ ታጣቂዎች ተጠልፈው የተወሰዱ ህጻናትን የማስመለስ ጥረት እንደቀጠለ እንደሆነ ይታወቃል። ከዚህ ቀደም በስልክ ስንነጋገር ናርሶ አርባ አራት መድረሱን ገልጸውልኝ ነበር። ቁጥራቸው ሂደቱ ምን ላይ ይገኛል? በተለይ ቅድሚያ ፌዴራል መንግስታችን መዝገን አለብን መኪናቱን ፌደራላችን እየወሰደ ያለው ስቴፎች በጣም ቀላል የማይባል እርምጃዎች አይደሉም። እና የደቡብ ሱዳን መንግስት በተለይ የቡማ ስቴት ያለው አመራር ተባባሪዎች ናቸው። በተለይ የአካባቢ ተውላጅ የሆኑ አመራሮች ከጁባ ከራሳቸው ክልል ኦርግናይዝ በሆነ መልኩ ወደ ስራ ስለገቡ ነው እነኚህ ልጆች ሁሉ እንዲመለስ የቻል ነው። ስለዚህ በመጀመሪያ ላይ አስራ ዘጠኝ ገብተዋል ከዛ ቀጥሎ አስራ አምስት ገብተዋል። ከዛምም እንደገና አስር ገብተዋል። ስለዚህ ቶታል በቁጥራቸው በአሁኑ ሰዓት አርባ አራት ደረጃ ላይ ነው። አሁን የደረሱ ከነገ ጀምሮ ስለሚመጡ እኛ ጋር ኦፊሻል ለእናንተ መናገር እንችላለን። ግን ስራውን ቀጥሏል። የተወሰነው ልጆች እንደሚያሰረከቡልን ነው አሁን ተስፋ ያለን ማለት ነው። አቶ ጋትሎ አክቱት የጋምቤላ ክልል ርዕሰ መስተዳድር በጣም አመሰግናለሁ፣ ስለ ጊዜዎች እና ስለተለመደው ትብብረዎች አሜን፣ አሜን ደንክ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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ68 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 ላይ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ ዝግጅቶቻችን ላይ ያላችሁን አስተያየቶቻችሁን ስጡን። አስቀድመን በሰማነው የጋምቤላ ክልል ፕሬዚዳንት በሰጡት አስተያየት ዙሪያ አስተያየቶቻችሁን አትቪዮ ያማሪክ ላይ አሁን እየተቀበልን እንገኛለን። ሐሳባችሁን ግለጹልን። በነገው ዝግጅት አስቀድመን ያስተዋወቅነው ከዶክተር አክሎግ ቢራራ ጋር ድርቅና ጎርፍ ያስከተለው የምጣኔ ሀብት ኪሳራ ምን እንደሚመስል በነገው ዝግጅት የምናቀርበው ይሆናል። መቶ አንድ ሚሊየን ሕዝብ በገጠር እርሻ ብቻ የስራ እድል ለመፍጠር አይቻልም፣ ኢንዱስትሪ መስፋፋት ይኖርበታል። በኦሮሚያ ክልል በወጣቶች የተጀመረው ና ለወራት በስፋት የቀጠለው ሰላማዊ ሰልፍ ና ያስከተለው የሰብአዊ ና የአስተዳደራዊ መዘዝ በትላንትናው ዝግጅት ላይ ቃኝተናል። በዛሬው ዝግጅት የማህበራዊ የመገናኛ ብዙሀን በኦሮሚያ ተዘግተዋል በሚል የቀረቡ ዘገባዎችን አስመልክቶ የክልሉን መንግስት ምላሽ ይዘናል። የክልሉ መስተዳደር ቃል አቀባይ ና የካቢኔ አባል አቶ ፈቃዱ ተሰማ ለዘጋቢያችን እስክንድር ፍሬው እንዲህ ብለዋል። አቶ ፍቃዱ፣ የማህበራዊ መገናኛ ዘዴዎች ትዊተር፣ ፌስቡክ፣ ሌሎችም ኦሮሚያ ውስጥ አይሰሩም ወይም በአንዳንድ የኦሮሚያ አካባቢዎች አይሰሩም የሚልም ነገር አለ። በዚህ ላይ ምንድነው የእርስዎ አስተያየት? እናንተ የምታውቁት ነገር አለ? በዚህ ማህበራዊ ድረ ገልጾች ያው እኛ እንጠቀማለን። እኛ መጠቀም ከቻልን ለእኛ ብቻ አይሆንም ለሁሉም ይሆናል የሚል ነገር ነው ያለኝ። ያው በአጠቃላይ የስልክ ና የኔትወርክ መቆራረጥ እንዲሁም ደግሞ የመብራት መቆራረጥ እንዳለ ይታወቃል። ህዝቡም ያውቃል፣ እኛም እናውቃለን። ችግሩን ለመፍታትም መንግስት እየተረባረበን፣ አንዳንድ ቦታዎች አጠቃላይ መስመሮቹን የመቀየር እንደዚህ አይነት ስራዎች ይኖራሉ። እንደዚህ አይነት ሊያጋጥም ይችላል ማለት ነው። ግን ኢንቴንሽናሊ የሚቋረጡበት ሁኔታ ይኖራል ብን አንገምትም። ሆነ ተብሎ ትዊተር፣ ፌስቡክ አሁን ለምሳሌ ብሉምበርግ የተባለው ዓለም አቀፍ የዜና ወኪል በቅርቡ ያሰራጨው መረጃ ኦሮሚያ ውስጥ አንዳንድ አካባቢዎች የትዊተር እና የፌስቡክ ሌሎችም ማህበራዊ መገናኛ ዘዴዎች አይሰሩም የሚል ዘገባ ወጥቶ ነበር። ዘገባው ትክክል ነው ብዬ አላስብም። እኔ እስከማውቀው ድረስ እንደ ክልል መንግስት ቃል አቀባይ ሆን ተብሎ በዚህ ደረጃ የሚደረግ ነገር የለም። አቶ ፈቃዱ ተሰማ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ እንደዚሁም የካቢኔ አባል፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ ኔ የጋቢና ጉዞ ይቀጥላል። ሰሞኑን ሲያነጋግር የቆየን ድረስ እናምጣ የኢትዮጵያ መንግስት ከኤርትራ ተላኩ ያላቸውን አሸባሪዎች በቁጥጥር ስር መዋሉንና ሊያመልጡ የሞከሩትንም መግደሉን የሚዘረዝረው ዜና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲዘገብ አብሮ ተያይዞ የወጣው የጦር መሳሪያ ምስል በ2004 ዓ.ም በኢራቅ ፋሉጃ ግዛት የተማረከ እንደሆነ፣ እንዲሁም የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ድረገጽ ላይ ይኸው ምስልና የአዋሽ ወልዲያ ሀራ ገበያ ዋሻ ነው በሚል ካሊፎርኒያ የሚገኘው ዴቪል ስላይድ ታነል ፎቶ በመሆኑ በማኅበራዊ ድረገጾች በመታወቁ ሁለቱም ተቋማት ፎቶዎችን ከገጻቸው ላይ አንስተዋል፣ ይቅርታም ጠይቀዋል። ባልደረባችን ጽዮን ግርማ እንዲህ ያሉ ስህተቶች ምን ያሳያሉ? ከጋዜጠኝነት ሙያ አንጻርስ ምን መልእክት ያስተላልፋሉ ስትል በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ መምህር አቤል አዳሙንና በዩናይትድ ስቴትስ ኦሬጎን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ የዶክትሬት ተማሪ እንዳልካቸው ኃይሌን አነጋግራለች። በአቤል እንጀምር። እንግዲህ ያው ስህተቶቹ ይፈጠራሉ፣ ግን ምንድን ነው በአጠቃላይ ማየት የምንችለው ነገር በተለያየ ምክንያት ስህተቶቹ ሊፈጠሩ ይችላሉ። ግን የመጀመሪያ የነበረውን የታማኒነት ነገር ከዛ በኋላ በማረሚያው ማስተካከል ለማስተካከል ጊዜ ይፈጃል። በተለይ ደግሞ እንደ ኢትዮጵያ ባለ ማህበረሰብ ውስጥ እውነት መልሶ ለማግኘት ራስን በጣም ይከብዳል። ግን በቅድሚያ እንደመጠንቀቅ የሚያስፈልገው ስህተቶችን ባለመስራት መሞከር ነው። ከዛ በኋላ ግን የነበረውን ወደ ነበረው ለመመለስ በጣም ጊዜ ይፈጃል። ና እንደኛ ማህበረሰብ በተለይ በአፍ ብዙ መረጃዎች በሚተላለፉበት ሀገር ላይ ይህን ነገር ለመመለስ በጣም ጊዜ ይፈጃል። ማ የሚለው ወደ እንዳልክ ልመለስ። ና እንዳልክ እንግዲህ ይሄ ከዜናው ጋር አብሮ ተያይዞ የወጣ ነው እና ዜናውንስ ምን ያህል እንደዚህ ከፎቶ ጋር አብሮ ሲሄድ ዜናውንስ ምን ያህል ታማኝነት እንዲኖረው ያደርገዋል? ለምሳሌ ኤርትራ ሲገቡ አሸባሪ ድርጅቶች የተማረከ የጦር መሳሪያ ነው ለሚል ዜና ማጀባን የቀረበው እና እንደዚህ አይነት ስህተቶች እንዲ ለዜና ውስጥ ምን ያህል እንግዲህ መሰረታዊ ጥያቄን ያነሳሹ? አሁን እንግዲህ ዜናውና አብሮ የተሰራጨው ምስል ምን ያህል ዜና የዜናውን ታማኒነት ይጎዳዋል ለሚለው ዜናው ከፍተኛ ጥርጣሬ ውስጥ ይገባል ማለት ነው። እኔ እንግዲህ ይሄ መሰረታዊ የሆነ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኢትዮጵያ ብሮድካስቲንግ ኮርፖሬሽን መሰረታዊ የሆነ መረጃን ሙሉ በሙሉ እርስ በራሳቸው ተቆጣጥረው ለማስተላለፍ ካላቸው ፍላጎት የተነሳ የሚመጣ ስህተት ነው ብዬ ነው የማየው። አንደኛ ዜናውን ራሱ ከባድ ጥርጣሬ ውስጥ ይከተዋል። ሁለተኛ ከዚህ በፊትም በተደጋጋሚ በመንግስት ሚዲያዎች በኩል የሚሰራጩ መረጃዎች ለአማኒነታቸው ምን ያህል ነው የሚል ጥያቄ ያስነሳል ማለት ነው እና ይሄ በጋዜጠኝነት እንግዲህ መሰረታዊ ስህተት ነው። ይቅርታ አጠያየቁ ራሱ ይቅርታ አይመስልም። የተሳሳቱ መረጃዎቹ የተሳሳቱት፣ ዜናዎቹ ናቸው የተሳሳቱት፣ ወይ ምስሎቹ ናቸው የተሳሳቱት፣ መረጃውን ያስተላለፍነው ስዕሎቹን ብቻ ነው የሚመለከተው ወይስ ዜናውም ራሱ የተሳሳተ ነው የሚለውን አይገልጽም ማለት ነው እና ይቅርታው ራሱ ሙሉ ይቅርታ አይደለም እና አቶ አቤል እዚህ ጋር ለሙያው ያለውን ክብርስ ምን ያህል ይጎዳዋል እንደዚህ አይነት መረጃዎች ሲሰራጩ ያሁን በትክክል በትክክል ነው ይጎዳዋል ምንም ጥያቄ የለውም ምክንያቱም አንድ ሚዲያ ትክክለኛ ሚዲያ ወይም ደግሞ ሚዲያ የሚሰራው ህዝብን ለማግኘት ነው ለህዝብ መረጃ ለመስጠት ነው ህዝቡ ደግሞ ያንን ሚዲያ ለመከታተል ሚዲያውን ማመን አለበት መጀመሪያ ላይ ስለዚህ እንደዚህ አይነት የስሳቱ መረጃዎችን ሲያወጣ ሚዲያው ታማኒነትም ይጠፋል እንደግራ ደግሞ በደንብ አስቦበት ምንጮቹን አረጋግጠ። ታማኒ በሆነ መንገድ ገለልተኛ ሆኖ የሚለውን ነገር በሙሉ ይንደዋል ማለት ነው፣ እና ይሄ ለሚዲያውም ለራሱም በጣም አስቸጋሪ ነው። ሙያው ነው ያበላሸን የሚሆነው ምንም ጥርጥር የለውም። ከዛ አንጻር ስናየው ምንም የሚያጠያይቅ ነገር የለውም። የሰው ባለቤትነት የነሳርም የሰሩበትም አይደለም። አስቸጋሪ ነው እና እንደውም መጠየቅ ያለበት ነው። ሚዲያው ከየት ምክቶ መጀመሪያ እንደሰራ ሁሉ መታወቃል። ለምን አለባም እንደተካሄደ አይታወቅም። ምክንያቱም በእርግጠኝነት ሚዲያው ላይ ያሉት ሰዎች ዘመኑ የቴክኖሎጂ መሆኑን እና ይሄ የሚያሰራጩት ዘገባ በዓለም ላይ እንደሚሰራጩና የኛ የነሱ ያልሆነ ነገር በየትኛውም ዓለም ባለቤቱን የኔ ማለቱ እንደማይቀር የሚገነዘቡት ይመስል እዚህ ጋ ወደዛው ወደ እንዳልከ መመለሴ በፊት አሁን ያለንበት ዘመን መረጃ ፍሰቱ በጣም ቀላል ነው። ሰዎች መረጃ ማረጋገጥ የሚችሉበት መንገዱን በጣም ቀላል ነው። ለምሳሌ እንደዚህ አይነት ፎቶዎች ሲገኙ ይሄ ፎቶ መጀመሪያ ላይ ፖስት ያደረገው ማን ነው የት ነው የሚለው የሰከንዶች ስራ ነው። የሶስት የአራት ሰከንዶች ስራ ነው። እንደዚህ አይነት ነገሮች ማረጋገጥ ስህተትም ተሰርቶ ከሆነ እና ምን ይመስላል የመንግስት በመንግስት እንግዲህ በትልቅ በጀት የሚንቀሳቀስ የሚዲያ ተቋም ነው ና በዛ ተቋም ውስጥ የሚሰሩት የመንግስት ሰዎች ወይም የመንግስት ጋዜጠኞች ወይም ይሄን ስራ የሚያከናውኑት ሰዎች ስልጠና ምን ይመስላል፣ ችሎታቸውስ ምን ያህል ነው የሚለውን ጥያቄ ምን አይነት መልስ ያሰጠዋል። በመሰረቱ አሁን ከሙያው ነው የምናየው፣ አንድን ነገር ለመገምገም ከሚሰራጩት መረጃዎች ከሚተላለፉ ነገሮች ነው የምናየው። እና አሁን ይኸኛው አንዳንድ መረጃ የተያዘውን ነገር ስንመለከተው ሰዎቹ ወይም አሁን እንደተባለው በዲጂታል ዘመን አንድ ምስል በራሱ በራሱ ኮድ ገብቶ የትንጋይ ማን እንደሆነ ለማወቅ እንደሚቻል አያውቁም ማለት ብዬ ነው የምወስነው። ወይም ደግሞ ህብረተሰቡ ምን ያህል በዘመናዊ መረጃ መጥቆ እንደሄደ ግንዛቤ የላቸውም፣ እዛ ቦታ ላይ ያሉ ሰዎች ይህን የመርት ሊሆን የሚችለው የጠፋ ሲገኛው ቃለ ስምን ማን ያወጣዋል? ለምን ሼክስፒር ምን ነበር ያለው? ከስም ምን አለ ከስም ምን አለ? ጽጌረዳ አበባ ጽጌረዳ ባትባል ግሩም መዓዛዋ በስሟ ይጠፋ ነበር ይላል በሮሚዮና ጁልየት። የአገራችን ሰው ደግሞ ስምን መላክ ያወጣዋል ብሎ የለም። ለማንኛውም መስታወት አድራገው ስለ ስም የምትለው አላት መቼም ልጅ ስለ መውለድ ሲታሰብ የሚጠራበትንም ስም ማሰብ ግድ ነው። በሀገራችን ሕጻናት ከተወለዱበት ቦታ ጊዜና ክስተት ጋር በማያያዝ ስያሜን ለልጅ ማውጣት የተለመደ ነው። ከተወዳጅ ንጉስ ስም ጀምሮ የጀግኖችን ስም ለልጅ ማውረስ የነበረ ነው። ከጦርነት ድል በኋላ ከማሸነፍና ከመግዛት ጋር የሚወጡ ስሞችም ብዙ ናቸው። እንደ ጌታቸው፣ ግዛቸው፣ ድፋባቸው፣ አሸናፊ የመሳሰሉትን ማለቴ ነው። የስም ነገር ሲነሳ በኢትዮጵያ በተለይም በጎጃም አካባቢ የተወለዱ ልጆች ከአባትና ከአያቶቻቸው ስም ጋር ተያይዞ ታሪክ የሚናገር ስም መስማት ብርቅ አይደለም። እንደ ምሳሌ ለመጥቀስ አንድ የቪኦኤ ባልደረባዬን የሚያውቀው የሚያስገርም ስም ካለ እንዲነግረኝ ስጠይቀው በአንድ ወቅት አብሮት ይሰራ የነበረ ሰውየው የተባለ ሰው እንደሚያውቅና ከአባትና አያቱ ስም ጋር በአንድ ላይ ሲጠራም ሰውየው ሀሳቡ ሰመረ እንደሚባል ነግሮኛል። ስሞች ከጊዜና ከክስተት ጋር የተያያዙ ናቸው። ለምሳሌ በደርግ ስርዓተ መንግስት ጊዜ አብዮት፣ ትግላችን፣ ነጻነት፣ ድሉ፣ መስከረም የመሳሰሉት ስሞች በጣም የተለመዱ ነበሩ። አንዳንድ እውነት ቀመስ አፈ ታሪኮችን ስንመለከት አንድ ከበረ የተባለ ሰው ልጆቹን አብዮት ከበረ፣ መንግስቱ ከበረ ና ወዛደር ከበረ ብሎ ይሰይማል። የደርግ መንግስት ሲወድቅና ስሞቹ ሩቅ እንደማያስጌዱት ሲያውቅ ስሙን በፍርድ ቤት ይቀይራል ከከበረ ወደ ቀለጠ። እናም የልጆቹ ስም አብዮት ቀለጠ፣ መንግስቱ ቀለጠና ወዛደር ቀለጠ ሆናሉ። ይህን ካነሳን በዚህ ዘመን እርግማኑም አብዮት ይንሳ ነበራሉ። በአንድ ወቅት አንድ ማሙዴ አመዴ የተባሉ ሰው ታዋቂው ጋዜጠኛ ጳውሎስ ኞኞን የአባቱን ስም ኞኞ ብሎ ስም ምን ትርጉም ይሰጡታል ብለው ቢጠይቁ ማሙዴ ብሎ ስምስ ምን ይሉታል ብሎ መልሶላቸው ነበር። በዚህ በዩናይትድ ስቴትስም አዲስ ለተወለደ ልጅ ከሚኖረው ወቅታዊ ክስተት ጋር አያይዞ ስምን ማውጣት የተለመደ ነው። በአሁኑ ሰዓት እየተከናወነ የሚገኘው በየአራት አመቱ በሚካሄደው የፕሬዝዳንታዊ ምርጫ ላይ የሚቀርቡ ተወዳዳሪዎች በህዝብ ዘንድ መወደዳቸውን የሚያዩበት አንዱ መንገድም ነው ስም። የኒውዮርክ ታይምስ ጋዜጣ እንደዘገበው እንደ አውሮፓውያን አቆጣጠር በ2015 የተወለዱ ህጻናት አሜሪካውያን እንደ ከዚህ ቀደሙ ለተመራጭነት የቀረቡትን የተወዳዳሪ ስሞች መጠሪያቸው አልሆንም። ማለትም በ2016 የፕሬዝዳንትነት ምርጫ ለመጨረሻ ውድድር የቀረቡት ባርኒ ዶናልድ ወይም ሂላሪ የተሰኘውን መጠሪያ ወላጆች ለልጆቻቸው አላወጡም። የቬርሞንቱ ሴናተር ባርኒ ሳንደርስ አብዛኛዎቹ ደጋፊዎች ወጣቶችና አዲስ ትዳር መስራቾች ናቸው። እናም በርካቶች ለባርኒ ካላቸው ፍቅር የተነሳ ልጆቻቸውን በሳቸው ስም ይሰይማሉ ተብሎ ተጠብቆ ነበር። ቁጥሩ ከተጠበቀው በታች ቢሆንም አንድ መቶ ስልሳ አዲስ የተወለዱ ህጻናት የባርኒን ስም ዘንድሮ ወስደዋል። እንደ አሜሪካ ሶሻል ሴኩሪቲ አስተዳደር ዘገባ እንደ አውሮፓውያን አቆጣጠር በ1980 ዎቹ ና በ1990 ዎቹ የሂላሪ ክሊንተን ባለቤት ቢል ክሊንተን የአሜሪካ ፕሬዚዳንት በሆኑበት ጊዜ ማለት ነው አንድ ሺ አምስት መቶ ህጻናት በ1992 ዓ ም ብቻ ሂላሪ የሚል ስም ወጥቶላቸዋል። ይሄ ቁጥር በ1994 ወደ አራት መቶ ስምንት አዘግዝቆ፣ ባለፈው አመት መቶ ሰላሳ ስድስት ህጻናት ብቻ በዚህ ስም ተሰይመዋል። ባለፈው አመት ደግሞ በ2015 አመተ ምት ማለት ነው ለፕሬዝዳንትነት ምርጫ በቀረቡት በዶናልድ ስም የተሰየሙ ስድስት መቶ ዘጠና ህጻናቶች እንደደረሱ ተዘግቧል። ፕሬዝዳንት ባራክ ኦባማ በተመረጡበት እንደ አውሮፓውያን አቆጣጠር 2009 ዓ ምት የተወለዱ መቶ ህጻናትም ባራክ የሚል ስያሜን ተሰጥቷቸዋል። በእኛም ሀገር በብዛት አሁን ከሚታየው የኑሮ ሁኔታ ጋር በተያያዘ የሚወጡ ስሞችን ሳፈላልግ በእውነት የተደረገ መሆኑ ማረጋገጥ ባልችልም የቻይናውያንን መብዛት ለማሳየት ቻይና ፍቅሩ፣ የግንባታውን ብዛት ለማሳየት ልማቱ ፈጠነ፣ የኢትዮጵያ ቴሌኮሚኒኬሽንን ውድነት ለመግለጽ ቴሌነሽ ብዝብዝ፣ ስለ አባይ ግድብ ቦንድነህ አባይ፣ መብራት በትክክል ካለማግኘት ጋር በተያያዘ መብራት ብርቁ፣ በርካታ እኒህን የመሳሰሉ መጠሪያዎች እንደ ኑሮ ውድነህ፣ ብሩ ባይከዳኝ፣ ደሞ ስሜነህ ሞላልኝ፣ ጎርፉ መጠሪያዎች በብዛት ተሰምተዋል አሉ ስሜልንገራችሁ ስሜልንገራችሁ ስሚ ማነው ሄኖ ስምን ከስምን ካነሳናይ ቀር አሁን ስመጣ እየሰማሁት ልንገረህ። አባትየው ምሳሌ ነው አሉ ስሙ ምሳሌ። ለልጁ ማን ብሎ ቢያወጣ ጥሩ ነው በእውነት ምሳሌ ለ ብሎ ነው ያወጣው ለምሳሌ፣ ለ ለ አንድ ፊደል ለ እና ለምሳሌ ያ ያታቸው ስማን ይሆን እንግዲህ፣ እሱን እና ጠያይቃለን። እንግዲህ የዛሬ ጋቢና ጉዟችን በዚሁ ተጠናቋል። አድማጮቻችን በፌስቡክ ካት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን ሀሽታግ ጋቢና ቪኦኤ በመጠቀም ስናስተናግዳችሁ ግዳችሁ ያመሸ ነው። እኔ መስታወት አድረገውና ሄኖክ ሰማ እግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበረው ነው። የጋቢና ቪኦኤ ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።